አሁን ሀገሪቷን በመምራት ላይ የሚገኙ ፕሬዚዳንት ዶናልድ ትራምፕ በ94 ዓመታቸው ያረፉትን የቀድሞ ፕሬዚዳንት ቡሽ እሳቸውን በማጣታችን እጅግ ተሰምቶናል ባሉት የትዊተር መልእክታቸው ይህ የቀብር ስርዓት ሳይሆን የታላቁ ሰው የክብርና የማሞካሻ ስርዓት ነው ብለዋል። 45ኛው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የትላንትናው ቀን ብሔራዊ የሀዘን ቀን እንዲሆንና የፌዴራል መንግስቱ መስሪያ ቤቶችም እንዲዘጉ አዘዋል። ሙዋቹ ሟቹ ፕሬዝዳንት በተለያዩ የመገናኛ ብዙሀን የህዝብ ተወካይ እንደራሴ፣ የጦር ጀት ጎበዝ አብራሪ፣ የመንግስታቱ ድርጅት አምባሳደር እና የሀገር ፕሬዝዳንት እየተባሉ ሲገለጹ ነበር የከረሙት። ሙዋቹን ፕሬዝዳንት ካለፈው ሰኞ ጀምሮ ዋሽንግተን ዲሲ በሚገኘው በሀገሪቱ የእንደራሴዎች ምክር ቤት በሺዎች የሚቆጠሩ እንግዶች ተሰናብቷቸዋል። ውሻቸውም ሳትቀር የስንብቱ ስነስርዓት ተካፋይ ነበረች። ይህ ስርዓት እንዳበቃም ትላንት ወደ ማምሻው ገደማ አስክሬናቸው ወደ ሀገሪቱ ብሔራዊ ካቴድራል በክብር ተወስዷል። በሕይወት ያሉት ሁሉም ፕሬዚዳንቶች በሥነ ስርዓቱ የተገኙ ሲሆን እነሱም የሟቹ ፕሬዚዳንት ልጅ የቀድሞ ፕሬዚዳንት ጆርጅ ደብልዩ ቡሽ፣ የቀድሞ ፕሬዚዳንት ቢል ክሊንተን፣ የቀድሞ ፕሬዚዳንት ባራክ ኦባማ ና የአሁኑ ፕሬዚዳንት ዶናልድ ትራምፕ ናቸው። በሥነ ስርዓቱ ላይ ከቀሳውቱ ስርዓተ ፍትሀት በኋላ የሟቹ ፕሬዚዳንት ልጅና ይልቁንም በአባ

በታማኝነት በቅንነትና በሙሉ ጀግንነት እንዲሁም ዜጎችን ከልብ በመውደድ ፕሬዚዳንት ማለት ምን ማለት እንደሆነ ያስተማረኝ ሰው ነው። የታሪክ ድርሳናት ሲገለጡ ጆርጅ ኤች ደብልዩ ቡሽ ታላቁ የዩናይትድ ስቴትስ መሪ፣ እውቁ ዲፕሎማት፣ የስኬቶች ጠቅላይ መሪና ተግባሮቹን በድል ያጠናቀቀ ሰው መሆኑን ያወሳሉ። እንዲህም ይላሉ ድርሳናቶቹ ይህ አርባአንደኛው የዩናይትድ ስቴትስ ፕሬዚዳንት እንዲህም አለ እኛ የምንመኘው ልጆቻችንን የተንደላቀቁ መኪናዎችንና የባንክ የተቀማጭ ገንዘብን ለማውረስ ብቻም አይደለም። ታማኝ ለጓደኛ ሟች ቤተሰብ ጭምር ወዳጅ ነን እንጂ። ሟቹ የቀድሞ ፕሬዚዳንት ጆርጅ ኤች ደብልዩ ቡሽ በዘመናቸው ለሁለት ተከፍላ የነበረችው ጀርመን እንድተዋሃድ ታላቅ ሚና የነበራቸው ታላቋ የቀድሞ ሶሻሊስት ሶቪየት ሕብረት በመፍረሷ እድለኛ የነበሩ የኢራቁ መሪ ሳዳም ሁሴን ኩዌትን በወረሩ ጊዜ የተለያዩ ሀገራትን ከጎናቸው አሰልፈው ኩዌትን ነጻ በማውጣታቸው ይታወሳሉ። ልጃቸው ጆርጅ ደብሊው ቡሽ የአባታቸውን ግላዊ፣ ቤተሰባዊና ለጓደኞቻቸው አሳቢ ስለመሆናቸው ጭምር 12 ደቂቃ በሞላው ንግግራቸው ሳያወሱ አላለፉም። ለብዙዎቹ ወዳጆቹ ሐዘንና ደስታ ደራሽ የሚባልና በነገሮች ሁሉ አመሰግናለሁ ወዳጆቼ የሚል ሰው ነው። ራሱን ለሌሎቹ አሳልፎ የመስጠት ችሎታንም የተካነ ነው። በሰው ላይ ከመቀለድ በራሱ መቀለድና መሳቅን ይወዳል። ያንኑ ያህል ደግሞ ታጋሽና አስተዋይ ነው። ሁሌም አባትነቱን የማይነፍግ ጓደኞቹንም አቤት ምን ልታዘዝ የሚል ነው። ሟቹ ፕሬዚዳንት ዳላስ ቴክሳስ ነበር የተወለዱት። አስክሬናቸውም ትላንትና ማምሻውን ወደ ዳላስ ቴክሳስ ሂውስተን ማረፊያ ቦታ በክብር ተሸኝቷል። ብዙዎቹ የአሜሪካ መገናኛ ብዙኃን ፕሬዝዳንት ትራምፕ በሥነ ሥርዓቱ ላይ ተገኝተው የቀድሞ ፕሬዝዳንት ባራክ ኦባማንና ባለቤታቸውን ሰላም ሲሉ እዛው ጎን የነበሩትን የቀድሞ ፕሬዝዳንት ቢል ክሊንተንና ባለቤታቸውን እንደ ራሴ ሂላሪ ክሊንተንን ባለማነጋገራቸው በካሜራ ደጋግመው እያሳዩ ተሳልቀውባቸዋል። ለዲደብልዩ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ።